የአሁነኛ ጥበብ ወይም ኮንቴምፖራሪ የጥበብ ዘርፍ በአሁን ጊዜ ያሉ አርቲስቶች በማህበረሰባቸው ውስጥ የሚያዩትን የሚያጋሩበት የጥበብ ዘርፍ ነው። አሁነኛ የጥበብ ስራዎችም የፈጠራ አድማሳቸው የሰፋ ና የተለያዩ የጥበብ ውጤቶች ቅንጅት ና ህብር የሚታይበት ነው። ከሁለት ዓመታት ተኩል በፊት በአዲስ አበባ የተመሰረተው ኮንቴምፖራሪ ናይትስ ወይም የአሁነኛ ምሽት በተለያዩ ጊዜያት የጥበብ ስራዎችን በማቅረብ ና አርቲስቶች ገንቢ የሆነ ሂስ የሚለዋወጥበት መድረክ በመሆን እያገለገለ ይገኛል። ከመስራቾቹ መካከል አንዱ የሆነ ነው። ዳዊት ሰጥቶ ስለ ቡድኑ አመሰራረት እንዲህ ያስረዳል። አሁንኛ ምሽት ወይም ኮንቴምፕሪ ናይት ብለን የምንጠራውን የመሰረት ነው። ሶስት ነን። ሶስታችንም ከተለያየ አይነት የስራ ወይም ደግሞ የፈጠራ ባለሙያዎች ነን። ሶስታችን ተነጋግረን ከተማችን ውስጥ ምንድን ነው የሚጎለው? ምን ብናደርግ የተሻለ ነው ብለን ስናስብ፣ ያው እኔ እንደ ውዝዋዜ ባለሙያነቴ አንደኛው ችግር ወይም ደግሞ መፍትሄ የሌለው ነገር ብዬ የማስበው ወይም ደግሞ ያገኘሁት ቦታዎች ማጣት ከዛ ደግሞ ስራዎችሽን ካቀረብሽ በኋላ ከሰው ጋር የምትገናኙበት አቅርበን አጨብጭበን መለያየት ብቻ ሳይሆን ካቀረበን በኋላ ከስራው ጋር ያለን ግንኙነት፣ ለምን ስራውን እንደፈጠር ነው በምን መልኩ ወደፊት ልናሳደገው እንደምንችል ያሉትን ነገሮች ለመነጋገርም አስበን የጀመርነው ምሽት ነው። ስለዚህ በብዛት የአሁንኛ ምሽት ስናዘጋጅ ሾዎቹን ማዘጋጀት ፕሮግራሞቹ ከተዘጋጁ በኋላ ደግሞ አጨብጭቦ መለያየት ሳይሆን አርቲስቱ የራሱን ስራ ተናግሮ ተወያይተንበት ሀሳብ ተሰጣተንበት ነው የምንለያየው። ይህንን ምሽት የፈጠር ነው ሶስት ባለሙያዎች ነን። አንደኛ ሳራ ቡሽራ ትባላለች፣ ቪዥዋል አርቲስት ነች። እንዲሁም ጸሐፊ ነች። ሌላኛው አጋራችን ጀሲ ብረት ትባላለች። እሷም እንደ እኔ የውዝዋዜ ሙያ ውስጥ ነው ያለችው። የአሁነኛ ምሽት አዘጋጆች ስራዎቻቸውም በየጊዜው ከተለያዩ ባለሙያዎች ጋር በመቀናጀት የሚያሳዩ ሲሆን፣ ሌሎችም እድሉን እንዲያገኙ አብረን እንሰራለን ይላል። እኛ ከተለያየ የፈጠራ ሙያ ነው የተሰበሰብነው። ስለዚህ የዚህ የምሽቶቹ አንደኛ ዋነኛው ነገር የተለያዩ አርቲስቶች ከተለያዩ ቦታ በተለያየ ዲሲፕሊን መጥተው አንድ ላይ አንድ የሚያደርገን ሀሳብ ወይም ደግሞ ንግግር መፍጠር ነው። በየ ምሽቱ ሀሳባችን። ስለዚህ እስካሁን ካልተሳሳትኩኝ ከሞላ ጎደል ብዙዎቹን ለማካተት ሞክረናል። ከጸሐፊዎች ጋር ሰርተናል። ከቪዥዋል ከሚሰሩት ጋር፣ ከአርክቴክቶች ጋር፣ ከሰርከስ ሰሪዎች ጋር፣ ከተወዛዋዦች ጋር፣ ከዲዛይነሮች ጋር፣ ከምንችለው በምንችለው መንገድ ከሁሉም የሙያ የፈጠራ ባለሙያዎች ጋር እየሰራን ያለ ነው። ይሄ ይሄኛው ለእኛ ትክክል ነው፣ ይሄኛው ለእኛ ትክክል አይደለም ብለን የምናስበው ነገር የለም። ለሁሉም ክፍት ነን። በየወሩ የወሩ መጨረሻ ሀሙስ ላይ እየተገናኘን የተለያዩ የፈጠራ ባለሙያዎች ማገናኘት፣ መነጋገር፣ ማውራት ነበረ ሀሳቡ ሰ የተወሰነ ከተጓዘም በኋላ ያ ሁኔታውን ጊዜውም ስለማይፈቅድ ኮቪድ-19 ያመጣው ማህበራዊ መራራቅ ጎጆ ወደ ተሰኘ የጥበብ ቆይታ እንዳመራ የሚናገረው ዳዊት ስድስት የሚሆኑና ከተለያዩ የጥበብ ዘርፍ ላይ ያሉ አርቲስቶች ስለ ኮቪድ-19 በተለያዩ የሀገሪቱ ቦታዎች ስላሉ መፈናቀሎች፣ እንዲሁም ግጭቶች የጥበብ ስራዎቻቸውን አዘጋጅተው ከተጋባዥ የጥበብ ቤተሰብ ጋር ማጋራታቸውንም ይገልጻል። ስለዚህ አሁን በቅርብ ያዘጋጀነው ኮቪድ ከመጣ በኋላ ጎጆ የሚባል የፈጠራ ጊዜ ወይም ቆይታ ፈጥረን ነበር። እሱ ለሶስት ሳምንት የተዘጋጀ ነው። የተለያዩ አይነት የፈጠራ ባለሙያዎች አብረውን ነበሩ። ጆውን የፈጠርንበት የቆይታ መርሃ ግብር የሚያዘጋጀን ኛው ምክንያት ኮቪድ ነው። ሁላችንም በጣም የሚያስጨንቅ ጊዜ፣ የሚያስፈራ ጊዜ የነበረበት ወቅት ነው። ሁላችንም ከቤት አንወጣም፣ ያው ያለው ነገር ስለማይፈቅድ መገናኘትና ማውራት አንችልም። ስለዚህ ብዙ ምክንያት ጉጁን እስኪ ምንድን ነው የሚሰማን የሚለውን ነገር አስበን በሁላችንም በቤታችን ሆነን ምንድን ነው አዲስ ነገር ልንፈጥር የምንችለው የሚለውን ሀሳብ ይዞ የመጣ ነው። ያለውን ሁኔታ እንዴት ነው በቅበብ የምንገጸው የሚለውን ያየንበት ወቅት ነበረ። እሱን ስራ ዌብሳይት ላይ በማድረግ ሁሉም የህብረተሰብ አካላት እንዲያዩት አድርገናል። ስለዚህ አሁን ወቅቱን እየጠበቅን በተወሰነ ጊዜ አንድ ጊዜ ነው የሚዘጋጀው ማለት ነው ብዙ ነገሮች እየተፈጠሩ የነበሩበት ጊዜ ስለሆነ እንደዛ አይነት ሀሳብ ነበረ። ተማውል የሚፈጠረው ነገር አንድም ሆነ በሌላ ምክንያት ይመለከተናል። ምንድን ነው አንድ ያደረግነው ነገር እንደ አርት ባለሙያ ወይም እንደ ጥበብ ባለሙያ የራሳችን የሆነች አጠር ያለች ምንድን ነው ተቃውሞ ወይም ደግሞ ሀሳባችን የሚሰማ አይነት ነገር ለራሳችን የሚሆን ያው ሌላ ግለብ ውስጥ መግባትም ስለማንችል ስለማንፈልግም እንደዛ አይነት ነገር አቅርበናል። የራሳችን የሆነ አንዳንዴ ፈጠራ ላይ ሆነሽ ማታልፋቸው ነገሮች አሉ። ፈጠራ ላይ ነበር ነው እንዳልኩሽ። አርቲስት ሃጫሉ ህይወቱ ካለፈ በኋላ ነበር ያለውን ግለት እናቃለን፣ እናም ስሜቶች እናቃለን። እና ማታልሳቸው ጊዜዎች ስለነበሩ ምንድን የወሰን ነው የራሳችንን የሆነ መፈከሮች ይዘን ፍክራችንን አሰምተናል ይዘን ልብን ያሰማ ነው። ለራሳችን ለሰርክላችን ነው። የኮንቴምፖራሪ ናይትስ ወይም የአሁነኛ ምሽት መስራቾች መካከል አንዱ የሆነው ዳዊት ሰጥቶ ስራቸው ዋና ዓላማው ቀና መልእክቶችን ማስተላለፍና ና ማበረታታት መሆኑንም አክሎ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ